በማዕከላዊ ጎንደር ዞን በደንቢያና ጭልጋ ባለፉት አራት ቀናት ወዲህ በቅማንትና በአማራ ብሔር አባላት መካከል በተቀሰቀሰ ግጭት በሦስት ቀናት ውስጥ ብቻ ስድስት ሰዎች ሕይወት መጥፋቱን የክልሉ የሰላምና ደህንነት ቢሮ ለአሜሪካ ድምፅ ገልጧል። ከጸጥታ ኃይሉም ወገን አንድ የመከላከያ ሰራዊት አባል መገደሉንና ወደ ሰባ የሚደርሱ ቤቶች መቃጠላቸው ተዘግቧል። የባህር ዳሯ ዘጋቢያችን አስቴር ምስጋናው ትላንት የአካባቢዎቹን ነዋሪዎች ጭምር አነጋግራ ያጠናቀረችውን ዘገባ እንሆ ይዛ አቅርባለች። እስካሁን ስድስት ሰዎች ሞተዋል። አንድ የልዩ ኃይል እና አንድ የመከላከያ ሰራዊት አባልም ሞተዋል። ከዚህ በተጨማሪ ወደ ሰባ የሚጠጉ ቤቶችም ተቃጥለዋል፣ ተዘርፈዋል ይላል የክልሉ የሰላምና ደህንነት ቢሮ። ግጭቱ ተከስቶባቸዋል ወደ ተባሉት አካባቢዎች ስልክ በመደወል ነዋሪነታቸው ደንቤ አካባቢ ሰቀልት ተብሎ በሚጠራው ስፍራ ያሉት አቶ ዋኛው ወረደን አገኘኋቸው። ግጭቱን እያስነሱት ያሉት በቅማንት ህዝብ ውስጥ ያሉ አንዳንድ ኮሚቴዎች ናቸው። እነሱም ከህወሀት አቅጣጫ እየተሰጣቸው ነው ይላሉ። በማነት ጥያቄ የተነሳ ማነት ጥያቄ በተኩስ ልውውጥ ሳይሆን በጋራ መግባባት በራሳቸው ቋንቋ የሚጠቀሙ ሰው ነበሩ ጊሲት የሚያደርጉት ከንትም ጋር ስሚገናኙ ከተለያየ

እነዚህ ወሳኝ ቦታዎች ሲዘጉ በቃ አማራው በቃ ለምን ይዘጋል መንገድ? ያልታወቁ የታጠቁ ኃይሎች ገብተው ነው ቶክሲ የከፈቱት የሚባል ነገር አለ። ሱር የሚባል አለ። ሱር መንገድ ማለት በእሱ አማካይነት የገባ ዛሬ እንኳን ዛሬ አንድ ቦታ ላይ አልሰማችን ሆን እንጂ ሰላሳ ክላሽ ተገምተዋል። አንድ ላይ ጨቅለው እየመጡ በሱር በኩል አድርገው አሁን ጭልጋ ላይ መከላከያ ገብቷል። አሁን ይህ እንቅስቃሴ ተቀጠለ ሰላም እንደሚመጣ አቶ ዋኘው አያይዘውም ችግሩ ያለው መንግስት ላይ ነው፣ መንግስት የህግ የበላይነትን የግድ ማስከበር አለበት ይላሉ። አንደኛ የመንግስት ችግር ምንድን ነው? አንድ ሀገር የሚረጋገጠው የህግ የበላይነት ሲኖር ብቻ ነው። የመጣው ችግር ምንድን ነው? የመከላከያ ሰራዊቱ ይህን ችግር መፈጸም ሲችል ወደ አንድ አቅጣጫ አደላብን። ለማን አደላ? እኛን መከላከያው ጠቡ ከተነሳበት ነው ማድረግ ሲገባው መጥ ዋንገላ ተዘብቶ ዝመጥ ሰው የተነሳው እዚህ ቦታ ላይ ነው

ሶስቱ ወረዳዎችን ጨምሮ ቦታ የማካለሉን ስራ የክልሉ መንግስት አዘገየው። ይህንን የሚያደርጉ ደግሞ ሌላ አጀንዳ ያላቸው አካላት ናቸው ይላል። የቅማንት ጥያቄ ማንነቱ ምላሽ ተሰጥቶታል። ነገር ግን የራስ አስተዳደሩን የወሰን ማካለል ጥያቄ ነው አሁን ህዝቡ ያለበት ማለት ነው። ወስ ስራ ያደሩ ሶስቱ የመተማ ቀበሌዎች ካተት ነው ጥያቄው። በዚህ መሰረት እንግዲህ የክልሉ መንግስት ጥያቄ ቀርቦለታል። ይህን ጥያቄ እስካሁን ምላሽ ሊሰጥ አልቻለም። ለፌዴራል መንግስትም ጉዳዩን ለሚመለከታቸው አካላት ጥያቄውን አቅርበውላቸው ነበረ። ያ ጥያቄ እየተመለሰ አይደለም። እንግዲህ ይህን ሰበብ ተደርጎ ነው አማራ ህዝብን መሬትን ተወረርክ በሚል ቅስቀሳ ነው እንግዲህ ወደ ግጭት ሊገቡ የቻሉት ሁለት ህዝቦች እና ጥያቄውን ላለመመለስ የሚጥሩ አካላት በአማራ ህዝብ ስም ህገወጥ ቡድኖችን በማደራጀት ይሄ ጥያቄ እንዲታፈን የሚያደርጉ አካላት እንዳሉ መግለጽ ይፈልጋለን። አስተያየት ሰጪው አክለው የክልሉ ልዩ ኃይል ፖሊስ ለአንድ ወገን ወግኖ በቅማንት ህዝብ ላይ ጥቃት እያደረሰ ነው ይላሉ። ትንኮሳዎች በመጀመሪያ ላይ ተፈጠሩ። እነዛን ትንኮሳዎች መንግስት ገብቶ ማረጋጋት ሲችል ልዩ ኃይል ብሎ ያሰማራቸው አካላት ለምሳሌ የአማራውን ህዝብ ወግ ነው ማለት ነው የቅማንት ህዝብ አርሶ አደሮች ላይ ነው ጥቃት እየፈጸሙ ያለ ይህን ተከትሎም ያው በተለያዩ መገናኛ ብዙሀኖች ተአማኒነት የሌላቸው መረጃዎች ለህዝብ እየወጡ ነው። እሱ ምንድን ነው በተለይ አሁን ባለፈው ከኢቲቪ ጀምሮ እስከ አማራ ክልል መገናኛ ብዙሀን እስከ ዋልታ ጀምሮ የተዘገቡ መረጃዎች ሙሉ ለሙሉ ተአማኒነት የሌላቸው ናቸው። በቅማንት ህዝብ ስም በህቡ የተደራጁ በወጥ ቡድኖች ተብሎ ነው የተዘገበው። ነገር ግን አሁን የቅማንት ህዝብ በጥያቄው ምክንያት ቁርሾዎች ተፈጠሩ። እነዚያም ቁርሾዎች ለህዝቡ ራሱና የተከላከለው እንጂ ጥቃት ለመፈጸም አልተዘጋጀም እዳት ለመፈጸምም አልሄደም። ጣቱ አደሮቹ ራሳቸውን ነው የተከላከሉት እንጂ የተደራጀ ቡድንም የለንም። የህዋ ተላላኪዎች ናቸው በሚል አሉራ ተወሬ ነው እንግዲህ። አሁን ህዝቡ በነገራችን ላይ እንዲህ አይነት ስሞች እኔ ለምን እንደሚሰጡ አይገባኝ። ህዋ የባሌንም ወይም ደግሞ የአዴፓ አንድ አጋር ድርጅት ነው ማለት እንግዲህ፣ ክብስ ናቸው እነዚህ ሁለቱ ያን ያንተራርቀው ስላልሆኑ ማለት ነው። የክልሉ ሰላም እና ደህንነት ቢሮ ኃላፊ ብርጋዴር ጄኔራል አሳምነው ጽጌ ደግሞ ፉከቱን እየፈጠሩ ያሉት ክልሉን ለማተራመስ ገንዘብ ተከፍሏቸው የሚሰሩ አካላት ናቸው ይላሉ። መነሻው በአማራ ክልል ሰላምና መረጋጋት እንዳይፈጠርና ተገቢ ስራውን እንዳይሰራ ለማድረግ ተቀናጅቶ በየትኛውም አቅጣጫ ተልእኮ ተሰጥቷቸው እየተንቀሳቀሱ የሚገኙ ኃይሎች የሚያደርጉት ሴራ ነው። በተለይ ደግሞ ከስልጣን የተገለለውና ወደ ስልጣን ለመመለስ እንደገና ያለ ልዩ ኃይሉን አቅሙን ተሟሟጦ ሊጠቀም የሚፈልገው ኃይል በዚህ በምዕራብ ጎንደር አካባቢ በአፋርና አጎራባች አካባቢዎች በዚህም ምክንያት ያው በርካታ ቤቶች ተቃጥለዋል እኛም ጋር ሰባ ቤቶች ተቃጥለዋል። ወደ ስድስት ወፍጮች ተቃጥለዋል። አፋር አካባቢን በከሚሴ ልዩ ዞን ወደ ሀያ ስድስት ቤቶች ተቃጥለዋል። ሶስት ሰዎች ሕይወታቸው አልፏል። አንድ አፋር ለቶርሞ እንዲህ ሆን ተብሎ ተደራጅቶ ታቅዶ ይህንን ህዝብና ይህንን ሀገር ለማፍረስ በሚታትሩና በሚተጉ ሰዎች የመጣ ነው። መነሻ ይሄ ነው። ብዙ ሰዎች የቅማንት አስተዳደር የአማራ ህዝብ እና መንግስት ጨፍልቆት ነው ብሎ ያስባሉ። ውሸት ነው። ይሄ ውዝግብ እየተነሳባቸው ባሉ ሶስት ቀበሌዎች የሚኖሩ አብዛኛዎቹ የቅማንት ህዝብ ሲሆኑ ለአራት አመታት ያህል ከመንግስታዊ መዋቅር ራሳቸውን ያገለሉ፣ ወታደራዊ ስልጠናም ሲሰጥባቸው የነበሩ ናቸው ይላሉ ሶስት ቀበሌዎች አሉ በአብዛኛው የቅማንት ነዋሪዎች የሚኖሩባቸው ግን ደግሞ በጥቂቱ ደግሞ የአማራ ተወላጆች የሚኖሩባቸው አካባቢዎች ናቸው እነህ ሶስት ቀበሌዎች ቅማንት በአብዛኛው የሚኖሩባቸው በጣም የራቁ በመካከሉ ደግሞ ሰፊ የአማራ ማህበረሰብ የሚገኝበት ነው እነህ ቀበሌዎችን ያው እስካልተመለሱ ድረስ መንግስት የሚባለውን አናቋቋም ብለው ነው በአካባቢ ያሉት ሰዎች እንትን የሚያደርጉት ስለዚህ እነህ ሶስት ቀበሌዎች እነ ጁባይ ሌንጫ ቃና የሚባሉ አካባቢዎች ናቸው እነህ ቀበሌዎች ጋር የተደራጀ ስልጠና ይካሄዳል የተደራጀ ድጋፍ የሚደረግላቸው ይችላል እና ከዚህ ተነስቶ ነው አካባቢ የማተራመስ ስራ እየተሰራ ያለው። ስለዚህ እነኚህ ለ3 እና ለአራት አመታት ደግሞ ያው ከኖርማል የአስተዳደር መዋቅር ወጣ ብለው እና ፈንግጠው ያሉ እንትኖች ናቸው እና አሁንም እነኚህን ስርዓትና መልክ ለማስያዝ ነው ስራ እየተሰራ ያለው። ስለዚህ ይሄ ሁኔታ ደግሞ እንዲቀጥል የሚፈልጉ ወገኖች አሉ። በቃ አማራው አስበው የራሱን ጉዳይ በራሱ መንገድ እንዳያይ እና እንደ ሀገር ደግሞ የሚፈለግበትን አስተዋጽኦ እንዳይከፍል በራሱ አጀንዳ አስሮ እዚህ ማቆም ነው የሚፈልገውና እኛ ደግሞ ከዚህ ለመውጣትና ያው እንደ ሀገር የበኩላችን አስተዋጽኦ ለማድረግ እየሰራ ነው ያለ ነው ብርጋዴር ጄኔራል አሳምነው። በስተ መጨረሻ በሁለቱም ወገኖች ቅሬታ ስለተነሳባቸው የጸጥታ አካላት የተናገሩት ነገር ቢኖር በምንፈልገው ፍጥነትና ሁኔታ ጋር አለመገኘቱ ግልጽ ነው ነውያያ፣ ክፍተቱን ፈጥሯል። በእንቅስቃሴያችን ተቀናጅቶ መሄድ ላይ ስለዚህ፣ እንደ ያው እናርምና እናስተካክለን፣ ያው እንሄድበታለን ብዬ አስባለሁ። እዚህ አካባቢ ያው በተለያየ መንገድ ፍላጎት ያላቸው ግለሰቦች ሊኖሩ ይችላሉ። እንደ ተቋም ግን የሀገር ተቋም። ስለዚህ እነኚህ ጋር ስህተት የሚታይ ከሆነ ደግሞ እኛ እናርመዋለን፣ ራሳችን የማንም ጣልቃ ገብነት ሳንፈልግ። በእነዚህና በተያያዥ ጉዳዮች የትግራይ ክልል ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ወይዘሮ ላያ ካሳን በስልክ ባናገራቸውም በወቅታዊ ጉዳዮች ምክንያት ስራ ስለበዛብኝ ዛሬ አልችልም፣ በሌላ ጊዜ ልንነጋገር እንችላለን ብለዋል። መልሳቸውን እንዳገኘው የመመለስ ይሆናል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር